ሰላም፣ ጤና ስትልን፣ ይህ የዋዜማ ራዲዮ ነው። የቀድሞ መንግሥት ከፍተኛ ባለሥልጣን ነበሩ። የኤርትራ ክፍለ ሀገር አስተዳዳሪ ሆነው ሰርተዋል። ብዙዎች ደግሞ በ1977 በሀገራችን በደረሰው ከፍተኛ የረሃብ አደጋ ወቅት በተጫወቱት ሚና ያስታውሷቸዋል። በግንቦት 1981 የተሞከረው የመፈንቅለ መንግሥት ጥንስስ ውስጥ ቁልፍ ሰው እንደነበሩም ይነገራል። በኮሎምቢያ ዩኒቨርሲቲ የሕግ ምሩቅና ከዚያ ቀደም ሲል ደግሞ ወታደራዊ መኮንንም ናቸው። ሻለቃ ዳዊት ወልደ ጊዮርጊስ በረጅም ዓመታት የሥራ ልምዳቸውና ለጸጥታና ደህንነት ጉዳዮች ካላቸው ቅርበት አንጻር ጉዳዩን አንስተን ከእሳቸው ጋር መነጋገር አይን ከፋች ነው። የእስልምና ሃይማኖት ትርጉም ይዞ አፍሪካ ውስጥ መስቶ ሊያስተምር አይችልም፣ አይገባም። እኛ ከነሱ የበለጠም እናውቃለን። እምነታችንንና ባህላችንን አዋህደን አስታርከን የኖርን ህዝቦች ነን። እኛ ውስጥ አይግቡ እያለ እየተከላከልን ነው። ሁልጊዜ ማሰብ ያለብን ኢትዮጵያን ስንመለከት፣ ሁልጊዜ ማሰብ ያለብን በኢትዮጵያ ውስጥ ሰማንያ የሚሆን ፐርሰንት የሚሆነው በኢትዮጵያ ላይ አደጋ የመጣ ሁሉ ሁልጊዜ በቀይ ባህር በኩል ነው በታሪካችን ውስጥ እና በቀይ ባህር ወደፊትም የሚያሰጋን በቀይ ባህርና ከቀይ ባህር ባሻገር ከሚመጡ አደጎች ነው ራሳችን መጠበቅ ያለብን። ስለዚህ የግድ ከኤርትራ ጋር መግባባትና መስማማት ያስፈልጋል። ወደፊቱን የሴኩሪቲ ሁኔታ ስንመለከት ተከቧል፣ በጠላት ተከቧል። ኢትዮጵያ ተከባለች። በሶማሌ በኩል ከባድ ችግር አለ። በቀይ ባህር አሻገር ከየመን በኩል ከባድ ችግር አለ። ከሰሜን በግብፅ ለኢትዮጵያ የምትተኛ ሀገር አይደለችም ተን ኢትዮጵያ ነጻ አውጥተን ኢትዮጵያ ውስጥ ዴሞክራቲክ መንግስት እናቋቁማለን የሚለው ትክክል አይደለም። ክፍል ፍጹም የማናስበው አደጋ ውስጥ ሊጥረን ይችላል። እሱ ነው እርስ በርስ ትርምስ ሊፈጥር የሚችለው እሱ ነው እርስ በርስ ጦርነት ሊያመጣ የሚችለው። ይህንንና ሌሎች ሀሳቦችንም ያጋሩናል ሻለቃ ዳዊት። በአሁኑ ወቅት አፍሪካ ኢንስቲትዩት ፎር ስትራቴጂክ ኤንድ ሴኩሪቲ ስተዲስ የሚባል አህጉር አፍሪካ ላይ ያተኮረ በጸጥታና ደህንነት ጉዳዮች ላይ የሚሰራ ተቋም መስርተው በኃላፊነት ይመሩታል። ይህን ቃለ ምልልስ ከማድረጋችን ወራት በፊት የሳዑዲ አረቢያ መንግስት ገዢ ሐሳብ እንዲሆንለት በገንዘብና በኃይል ሊያስፋፋው እየሞከረ ስላለው የሳላፊ ወይም የዋሃቢ የእስልምና ዘውግ የተመለከተ 23 ገጽ ጽሑፍ ጽፎ አስነብበዋል። በዚሁ አፍሪካን ኢንስቲትዩት ፎር ስትራቴጂክ ን ሴኩሪቲ ስተዲስ በሚባለው ተቋም በኩል ጽሑፉ የሳዑዲ ውሃቢዝም ወደ አፍሪካ መስፋትንና አደጋዎቹን ይተነትናል። ለ ምስራቅ አፍሪካ በተለይም ለኢትዮጵያ ስጋት የሚሆን ነገር አለው ወይ ብለን ጠይቀናቸዋል። ሻለቃ ዳዊትን የኤርትራንና የቀይ ባህርን ውጥረት፣ የሀገር ቤቱን ውስጣዊ ቀውስ ከክፍለ አህጉራዊ ሁኔታ ጋር እያነጻጸርን ተነጋግረናል። በኢትዮጵያ በጦርነትና በኃይል የሚመጣ ለውጥ ዘላቂ ሰላምና መረጋጋት አያመጣም ይላሉ። ኢህአዲግ የሚመራው መንግስት ሀገሪቱን በዘርና በሃይማኖት የተከፋፈለች ማድረጉ ለውጭ ኃይሎች ተጋላጭነትንም ጨምሮታል የሚል ግምገም አላቸው። አሁን ያለው ቀውስን ግን ከተሻገርን ኢትዮጵያ በማዳግም መልኩ ጠንካራ ሀገር ሆና ትወጣለች የሚል ተስፋቸውንም ነግረውናል። ከሻለቃ ዳዊት ወልደ ጊዮርጊስ ጋር ወዳደረግነው ቃለ ምልልስ እናልፋለን። ሻለቃ ዳዊት እንግዲህ ለጊዜዎት በጣም አመሰግናለው። እንደው መነሻም አደርገው በመግቢያ ላይም እንዳስተዋወቅኩት በቅርቡ የጻፉትና ስለዚህ ስለ ዋሃቢዝም የሚያወሳ ጽሁፍ አለ። እስቲ ስለ ጽሁፉ ይንገሩን። መጀመሪያ አንዳንድ ስጋቶችን ያስቀምጣል፣ ስለ አፍሪካም ብዙ ነገር ይላል። በተለይ የምስራቅ አፍሪካንም የተመለከቱ ጉዳዮችንም ጽሁፉ ላይ ተመልክቻለሁና እስቲ እሱን ከማስተዋወቅ ብንጀምርና ወደ ሌሎች ጉዳዮች እናልፋለን። አመሰግናለሁኝ አርጋው ውሃቢዝም በእስልምና ሃይማኖት ውስጥ አንዱ አነስተኛ ቅርንጫፍ እምነት ነው። ውሃቢዝም የተፈጠረው ከሳውዲ አረቢያ መንግስት ጋር አብሮ የተፈጠረ ነው። እንደምታውቁት የሳውዲ አረቢያ መንግስት ነፃ የሆነች የሳውዲ አረቢያ የተመሰረተችው ወደ ስልሳ ዓመት አካባቢ ነው። ስለዚህም ውሃብዝም ወይም የተፈጠረው በዚህ ስልሳ ዓመት ውስጥ የተፈጠረ እንትን ነው። የእስልምና ሃይማኖት ግን ከክርስትና ሃይማኖት ጋር ሁለት ሺህ ዓመት የቆየ እምነት ነው እና ስለዚህ ነው ውሃብዝም አደገኛነቱ አዲስ ትርጉም የቆራን ትርጉም ነው ደግሞ በፖለቲካ ስልጣን ላይ እያተኮረ ነው። እምነትን እና የፖለቲካ ስልጣንን አያይዞ የሚመለከት ነው። እምነት ፖለቲካ ስልጣን አንድ መሆን አለበት ብለው የሚያምኑ ናቸው። ይሄ የተፈጠረው ከምንድን ነው? ሳኡዲ አረቢያ የምትባል ሀገር በምትፈጠርበት ጊዜ አብዱል ውሃብ የሚባል የሼክ ነበረ። ይሄ የፖለቲካ ስልጣን መያዝ አለበት እስልምና ሃይማኖት ብሎ የሚያምን ነበረ። ከበዛ በዛ ጊዜ ደግሞ ሶዲ የሚባሉ የሶዲ ቤተሰቦች ፋሚሊዎች ደግሞ የፖለቲካ ጋዎች ነበሩ። ከእንግዲህ ለመላቀቅ በሚደረገው ትግል ውስጥ የሚሳተፉ ነበሩ። ሁለቱ አብዱል ዋሃብ እና የሶዲ ቤተሰቦች ተስማምተው እንግዲህ ነፃ በምታወጡበት ጊዜ እንግዲህ ለሁለቱ አስረከበች። የአብዱል ውሃብና የሳውዲ ቤተሰብ ያቋቋመው ለዚህ ነው። ውሃብ ዝ የሚባለው ከአብዱል ውሃብ የመጣ ነው። አሁን ዛሬ የሳውዲ አረቢያ መንግስት፣ የእምነት ኢማሞች ኢማሙ ንጉስ ነው። የእምነትም እና የስልጣንን የፖለቲካ ስልጣንን አያይዞ የሚገዛ መንግስት ነው ያለው። ስለዚህ ነው አደገኛነቱ ይህን ነው። ለማስፋፋት የሚሞክሩት በዓለም ውስጥ ሁሉ የተለያየ የፕሮፓጋንዳና የኢንፎርሜሽን ዘመቻ ያደርጋሉ። በገንዘብም ህዝብን እየደለሉ ይህንን እምነታቸውን ለማስፋፋት ጥረት እያደረጉ ናቸው። ከዚህ ነው፣ ከውሃብዝም የሚባለው ከውሃብዝም ነው አርኬዳ የመጣው። ከዛ ቅርንጫፍ ነው። ከዚህም ደግሞ አይሲስ የመጣው፣ ሳላፊስቶች የመጡት ሁሉ የመጣው ዋሃቢስቶች ነው። ስለዚህ የእኛ የምንናገሩ ምንድን ነው? በተለይ በአፍሪካ ኮንቴክስ የወሰድ እንደሆነ የምንለው ምንድን ነው? እስልምና ሃይማኖት በአፍሪካ ውስጥ የገባው ጥንት ሳውዲ አረቢያ የምትባል ሀገር ከመፈጠሯ በፊት ነው። ስለዚህ በኢትዮጵያ ውስጥም ነቢዩ መሐመድ የላኩት የራሳቸውን ወገኖች ከፐርሲኩሽን ከአደጋ ለማዳን ወደ ኢትዮጵያ ነው የላኩት። ከዛን ጊዜ ጀምሮ ነው እስልምና ሃይማኖት በሀገራችን የነበረው። በሴንትራል አፍሪካ በምዕራብ አፍሪካ የሚወሰድ እንደሆነ የሳውዲ አረቢያ የምትባል ሀገር ከመፈጠሯ በፊት ነው። ቲምቡክቱ ትልቅ የእስልምና ሃይማኖት ትምህርት ማዕከል ነበረች፣ የታወቀ ከመካከለኛው ምስራቅ እንኳን እየመጡ እዛ ይማሩ ነበረ። በማሊ እና ምዕራብ አፍሪካና ማዕከላዊ አፍሪካ እስልምና ሃይማኖት የገባ ጥንት ሳውዲ አረቢያ የምትባል ሀገር ከመፈጠሯ በፊት ነው እና አሁን ሳውዲ አረቢያ ይሄንን አዲስ የእስልምና ሃይማኖት ትርጉም ይዞ አፍሪካ ውስጥ መስቶ ሊያስተምር አይችልም፣ አይገባም። እኛ ከነሱ የበለጠ እናውቃለን። እምነታችንንና ባህላችንን አዋህደን አስታርከን የኖርን ህዝቦች ነን። እኛ ውስጥ አይግቡ እያልን እየተከላከልን ነው በብዙ ቦታ ላይ ጥሩ። ጥያቄው የእምነት ሳይሆን የፖለቲካ ነው ነው ምክንያቱም አንዳንድ ሰዎች ነገሩን የዚህ የዋሃቢዝም እምነት ከእስልምናም እንደው የፀዳው የእስልምና አይነት ነው ብለው የማመን ዝንባሌ በአንዳንድ ሰዎች ዘንድ አለ እና ነገሩ የፖለቲካ ነው። በዋነኝነት ዋነኝነት ፖለቲካ ነው እ አሁን የዋሃቢዝም እንደ እስልምና ሃይማኖትን ተጠቅሞ የፖለቲካ ስልጣን ለመያዝ ነው። እና ሳውዲ አረቢያ የዚህ የዋሃቢዝም ማዕከል ሆና አመራር እየሰጠች በአብዛኛው ሀገር ውስጥ የፖለቲካና የኢኮኖሚ ጥያቄ ነው። አንድ ሀገርን በራሳቸው ቁጥጥር ስር ካደረጉ ኢኮኖሚን መቆጣጠር ይችላሉ፣ ፖለቲካን መቆጣጠር ይችላሉ። ዋናው ነገር የፖለቲካና የኢኮኖሚ እንቅስቃሴ ነው። ውሃቢዝም ለኢትዮጵያ በእርግጥ አደጋ ነው? ባለፉት አመታት ምን ምልክቶች ሳይተናል ወይስ ገና የሚመጣ አደጋ ነው ወደፊት ይመጣል ብለን የምንጠብቀው ነው በዚህ በጥናት ጽሁፋችሁ አንዳንድ ለመቃኘት የሞከራችኋቸው ነገሮች አሉእና እና ምንድን ነው ግኝቱ ውሃቢዝም በኢትዮጵያ በምን ደረጃ ላይ ይገኛል በዛ ላይ በጽሁፉ ላይ እንደ ተኮርኩት ያው እዛ እንደምታየው በዚህ በዊኪሊክስ አማካኝነት የተገኙ መረጃዎች አሉ እና እነሱም የሚያተኩሩት ብዙ ገንዘብ እና ብዙ ሰዎች ወደ ሀገር ውስጥ እየገቡ እንደሆነ ከሳውዲ አረቢያ እና ከተለያዩ ቦታዎች እየገቡ መሆኑን ይጠቁማል። እኛ በማካከለ በራሳችን ያገኘነው ይሄ ነው የሚል የሰውም ሆነ የገንዘብ መረጃ የለንም። እዛ ሀገር ውስጥም ደግሞ ኦፐሬት ስለማናደርግ ያንን በእርግጠኛነት ይሄ ነው ብሎ መናገር ያስቸግራል። ግን ብዙ ጽሁፎች የሚናገሩት እንደገቡ ነው። ደግሞ ብዙ ደግሞ በአይን የታዩም ደግሞ በአይን የታዩ በሳውዲ አረቢያ፣ በፓኪስታን፣ በሱዳን፣ በተለይም ደግሞ አንዳንድ ቦታ በየመን በማድራሳ ውስጥ ብዙ ኢትዮጵያውያኖች የኢትዮጵያን እስላም ወገኖች የሆኑ እዛ ገብተው የሚማሩ እንደነበሩ እየሰለጠኑ እንደነበሩ ያዩ ሰዎች የተመለከቱ ሰዎች አሉ። ይሄ በብዛት አይደለም ጥቂት ሰዎች ናቸው። ነገር ግን ይሄም ቢሆን ቀስ በቀስ አደጋው ኢትዮጵያ ውስጥ ሊመጣ እንደሚችል የሚጠቁሙ ብዙ ነገሮች አሉ እና አካባቢውን ደግሞ ስንመለከት ሊሆን የሚችል ነገር መሆኑን ነው። የመን አሁን ያለው ሳውዲ አረቢያ ነው። የመን ማለት ከቀይ ባህር ባሻገር ያለች ሀገር ነች። እና እዛ ውስጥ የሚደረገው ትግል የሳውዲ አረቢያ በሩ በትልቅ እጇ የምትዋጋው ውጊያ ነው። የዋሃቢና የሱኒና የሽያ ትግል የዋሃቢና ትግል ነው። ሶማሊያ ያለው የአልሸባብ መሰረቱ እዛ ነው። በሱዳን በኩል ያለው እንቅስቃሴ የውሃቢ ኢንፍሉንስ በጣም ያለው ነው። ከሱዳን በታች ያለን እንደሆነ ወደ ሴንትራል አፍሪካ ወሰኑ እንደዚህ ያለ ጥያቄ አለ። ኬንያ ውስጥም በእንደዚህ ያለ ሁኔታ የሚያስቸግሩት ሽብርተኞች መሰረታቸው ያ ነው። ስለዚህ አካባቢያችን ስንመለከተው ግብፅ ላይ ያለን እንደሆነ የሙስሊም ብራዘርሁድ እና የውሃቢ እንትን የተቀራረቡ ነበሩ ድሮ። አሁን ትንሽ በተለያየ ምክንያት ይፋቱ እንጂ ስለዚህ አካባቢያችን ከባድ የሆነ እንቅስቃሴ አለ። ከዛ ባሻገር ብንሄድማ የባሱ ብዙ ነገሮች አሉ። አካባቢያችን እንኳን ስንመለከት ከባድ ችግር ስላለ ኢትዮጵያ ውስጥ በቀላሉ ለመግባት የሚችሉበት ሁኔታ አለ። ያንን መከላከል አለበት። ሰው አውቆ ተምሮ ይህንን ለመከላከል ዘመቻ ማድረግ አለበት ለማለት ነው። ጥሩ አዎ። በጽሑፉም ላይ እርስዎ እንደጠቀሱት በሳውዲ የሚደገፉ የረድኤት ድርጅቶች እንደዚሁም ደግሞ ከስደት የሚመለሱ ኢትዮጵያውያን ይህንን የዋሃቢ እምነት በኢትዮጵያ ውስጥ ለማስፋፋት እንደው በር ይከፍታል የሚለውን ስጋት በጽሑፉ ላይ ያስቀምጣችሁታል። ሌላ አንድ በጣም እንደው መነሳት ያለበት የሳውዲ የዋሃቢዝም እምነት መስፋፋት በአፍሪካ እንዳለ ሆኖ በቀይ ባህር አካባቢ አሁን በቅርብ ጊዜያት የምናያቸው አዳዲስ ክስተቶች አሉ። የቀይ ባህር አካባቢ የዓለም የተለያዩ ሀይሎች መናኸሪያ ሆኗል እና እሱንስ እንዴት ነው የሚያዩት፣ ጋሽ ዳዊት? እንግዲህ በዛ ላይ ምን እንደት እንዳመለከትኩት በቀይ ባህርን ብቻ ስንመለከት የቀይ ባህር በዛ በምዕራብ አፍሪካ ደግሞ ጋልፍ ኦፍ ጊኒ ስናይ በአሁኑ ጊዜ የጋልፍ ኦፍ ጊኒ አስራ ሰባት አስራ ስምንት ሀገሮች እየያዘው በዓለሙ ከፍተኛ አሳሳቢ የሆነ ባህረ ሰላጤ መሆኑን አንደኛ አሳሳቢ የሴኪሪቲ ሁኔታ ያለበት ሰላጤ መሆኑን ባህረ ሰላጤ መሆኑን ብዙ ጽሁፎች ይናገራሉ። ያ በፊት ደግሞ በገልፍ ኦፍ ኤደን በቀይ ባህር እና በህንድ ውቅያኖስ አካባቢ ያለው ደግሞ እሱም እንደዚሁ አደገኛ ነበር። አሁን ትንሽ ሁለተኛ ደረጃ መቷል፣ ግን አሁንም አደጋው እንዳለ ነው። አንደኛ የሴኪሪቲ አደጋ ነው። በቀይ ባህር እና በህንድ ውቅያኖስ ላይ ያለው የሴኪሪቲ አደጋ ነው። ሁለተኛ የምዕራባውያንን ይችላልና የመካከለኛው ምስራቅ የሴኪሪቲ ስትራቴጂክ ሴንተር እንትን ናቸው። ያ ቦታ የቀይ ባህር ከሜዲቴሬኒን እና ህንድ ውቅያኖስን የሚያያይዝ ነው። ከዛ ደግሞ በመካከለኛው ምስራቅ እና ምስራቅ አፍሪካን የሚያያይዝ ነው። በዛ አንጻር ከባድ የሆነ በአውሮፓውያንም፣ ለአሜሪካኖችም፣ በእኛም፣ በሪጂናል በአፍሪካን ደረጃ ስትራቴጂክ የሆነ ቦታ ነው ያ በጣም አሁን እሳት ላይ ነው፣ በጣም እየነደደ ነው። ብዙ ከኢትዮጵያ በስተቀር ኢትዮጵያ ውስጥ ሞሮሌስ በአሁኑ ጊዜ ሰላም ነው እንላለን፣ ግን አካባቢ በሞላ ላይ እየፈነዳ ነው። ሁሉም ደግሞ ችግሮች ከሳውዲ አረቢያ ከዋሃቢስቶች ጋር ከሽብርተኞች ጋር የተያያዘ ነው። ይህንን ስንመለከት ነው አደጋውን በግልጽ ኢትዮጵያ ውስጥ ያለውን አደጋ በግልጽ ልንረዳ የምንችለው። ለዚህ ነው ኢትዮጵያውያኖች ጠንቅረው አንድነታቸውን መጠበቅ አለባቸው። የኢትዮጵያን እስላሞችም ሆኑ የፖለቲሻኖችም ሆኑ በተቻለ መጠን ይህንን ሁኔታ ኢትዮጵያ ውስጥ ያለው ሁኔታ መረዳት የሚገባቸው ከሪጅናል፣ አካባቢው ካለው ሁኔታ ጋር ሲያያዩት ነው ሲያያይዙት ነው ምን ያህል አደገኛ መሆኑን መረዳት የሚችሉት እና እዚህ ላይ ጥንቃቄ መደረግ እንዳለበት እናስረዳለን በተቻለ መጠን። ጥሩ ነው። እንግዲህ የባህር በር አለመኖር ብዙ ጊዜ የኢኮኖሚ ጉዳቱን ብዙ ሰዎች ያሰምሩበታል። የኢኮኖሚያዊ ጉዳቱን ነው የሚያዩት። ኢትዮጵያ የባህር በር ባለቤት አለመሆኗ በዚህ በቀይ ባህር አካባቢና በኤደን ባህረ ሰላጤ አካባቢ በሚፈጠረው ውስጥ እንድትገለል የተጽዕኖ የመፍጠር አቅሟ እንዲዳከም ጥቅሟን ማስከበር እንዳትችል አድርጓታል ማለት እንችላለን ይመስለኝ ምክንያቱ ዋናው ነገር ለእሱ ሌላ ጥያቄ ነው። የኢትዮጵያ በኢኮኖሚም ሆነ በሌላ ህፃ ለምን ባህረ ስላጤ የላትም ለምን ለምን ወደ ዋን ተነፈገች የሚለው ሌላ የፖለቲካ ጥያቄ ነው። ነገር ግን በአካባቢ ያለውን የሴኪሪቲ ሁኔታ ስንመለከት ያ ትልቅ ሚና የለውም። ዋናው የኤርትራም ወደብ ሆነ የኢትዮጵያ ወደብ ሆነ በኤርትራና በኢትዮጵያ መካከል መልካም ግንኙነት ቢኖር ያንን ሰላም ለመጠበቅ ይቻላል። ዋናው በኤርትራና በኢትዮጵያ መንግስት መካከል ያለው ግንኙነት፣ በሁለቱ ህዝቦች መካከል ያለው ግንኙነት ከተጠናከረ ከዛ አደጋ በህብረት መከላከል እንችላለን። ግን ያ በሌላ አንጻር ሲታይ ግን ኢትዮጵያ ለምን ወደብ የላትም የሚለው አንዱ ራሱን የቻለ ሌላ ጥያቄ ነው። ግን ከሴኩሪቲ አንጻር ከሬጅናል ሴኩሪቲ አንጻር ስንመለከተው በሁለቱ መንግስታት መካከል ያለው ህብረት ከተጠነከረ ሁለቱ አብረው ሁልጊዜ ማሰብ ያለብን ኢትዮጵያን ስንመለከት ሁልጊዜ ማሰብ ያለብን በኢትዮጵያ ውስጥ ሰማንያ ፐርሰንት የሚሆነው በኢትዮጵያ ላይ አደጋ የመጣ ሁል ጊዜ በቀይ ባህር በኩል ነው። በታሪካችን ውስጥ እና በቀይ ባህር ወደፊትም የሚያሰጋን በቀይ ባህር እና ከቀይ ባህር ባሻገር ከሚመጡ አደጎች ነው ራሳችን መጠበቅ ያለብን። ስለዚህ የግድ ከኤርትራ ጋር መግባባትና መስማማት ያስፈልጋል። የወደፊቱን የሴኩሪቲ ሁኔታ ስንመለከት ጥሩ ሌላው በጽሁፉ ላይ የተጠቀሰ አንድ ነገር አለ እና እሱም ምንድነው? በሀገር ቤት ውስጥ የሚፈጠር አለመረጋጋት፣ የዴሞክራሲ አለመኖር እና ሌሎች ችግሮች ወሃቢዝምን ጨምሮ ለሌሎች ባዕድ ለሆኑ እንቅስቃሴዎች መፈጠር ጥሩ እድል ይፈጥራል። ስለዚህ በሀገር ውስጥ ያለው አፈና ለዚህ መስፋፋት አስተዋጽኦ የሚያደርግ ስለሆነ ሊታሰብበት ይገባል የሚል አስተያየት በጽሁፉ ላይ ሰፍሯል እና እስቲ ስለሱ ይንገሩኝ። ትክክል ነው አርጋው። ሁል ጊዜ ሽብርተኞችም ሆነ አክራሪዎችም ሆነ ወንጀለኞችም ሆነ ክሪሚናል ጋንጎችም ሆነ ሁሉም ሁልጊዜ ቀዳዳ የሚፈልጉት በሀገር ውስጥ ያለውን ድክመት በማየት ነው፣ በማጥናት ነው። አንድ አገር፣ አንድ መንግስት ደካማ ከሆነ ያንን ቀዳዳ በማስፋት እዛ ውስጥ ገብተው ሽብር ይፈጥራሉ፣ ችግር ይፈጥራሉ። ኢትዮጵያ ውስጥ ያለ ሁኔታ እንደሱ ነው። በዘረኛነትን ፖሊሲ ተከትሎ የሚሰራ መንግስት ትልቅ ድክመት ነው የሚያሳየው ለውጭ ለውጭ ዓለም አሁን በኢትዮጵያችን ውስጥ ያለው በዘር መከፋፈል ምክንያት ው የምናየው ትልቅ ሽብር እየፈጠረ ትልቅ ችግር እየፈጠረው ይሄ ችግር ኢንስታብሊቲ አለመረጋጋት ሲፈጥር በአንድ ሀገር ውስጥ የዛ ጊዜ ነው እነዚህ ሽብርተኞች እና ወንጀለኞች ገብተው የሚፈልጉትን ነገር ማድረግ የሚችሉት የሚደራጁት የሚስፋፉት በእንደዚህ ያለ ጊዜ ነው ስለዚህ ኢትዮጵያ ውስጥ አሁን አመቺ ሁኔታ ፈጥረዋል ለዚህ ሁኔታ መንግስት አመቺ ሁኔታ ፈጥሯል እና ተከቧል። በጠላት ተከቧል። ኢትዮጵያ ተከባለች። በሶማሌ በኩል ከባድ ችግር አለ። በቀይ ባህር አሻገር ከየመን በኩል ከባድ ችግር አለ። ከሰሜን በግብፅ ለኢትዮጵያ የምትተኛ ሀገር አደለችም። በሱዳን በኩል ምንም ጊዜ ሆነ በጠረፉም ሆነ በተለያዩ ምክንያቶች ከሱዳን ጋር የተረጋጋ ግንኙነት አለ ማለት አንችልም። ደቡብ ሱዳን ፌይልድ ስቴት ነች፣ የወደቀች መንግስት ነች። ከዛ ውስጥ ደግሞ ያንን ሁኔታ ተመልክተው ከዛ በኩል የሚመጡ ብዙ ሁኔታዎች አሉ። በቀደመታ እንዳየነው በደቡብ በኩል ያየን እንደሆነ በኬንያ ውስጥ ኬንያ በሰሜን ኬንያ በዚህ በአልሸባብ ምክንያት ብዙ አለመረጋጋት አለ። ተወጥረናል፣ ዙሪያችን በሞላ ተወጥሯል። እና ከዛ አካባቢ በቀላሉ ሊገቡ ይችላሉ። መካከላችን ገብተው ሽብር መፍጠር ይችላሉ። ይሄ ሽብር ደግሞ አንድ ጊዜ ከተፈጠረ ኢትዮጵያ ውስጥ በዘር የተመሰረተ ጦርነት ስለሚከፍት መቆሚያ አይኖረውም። ደግሞ የሃይማኖት የገባበት ዞን ደግሞ የባሰ ደግሞ ያባብሰዋል። ለዚህ ነው የግድ ኢትዮጵያውያኖች አድ አሁን ከመቼውም ጊዜ የበለጠ ከባድ ችግር ላይ ስላለን፣ ከመቼውም የበለጠ ደግሞ ትብብር የሚያስፈልገን አሁን ነው። አንድ የዛ ማጡስ የጦርነት ማጡስ ከገባን አንወጣ መውጣት አንችልም። ምክንያቱም የዘር ብቻ አይደለም የሃይማኖትም ነው፣ ቴሪቶሪያል ነው፣ የጎረቤት ሀገሮች ነው፣ የሁሉ ነገር ተተራምሰው ኢትዮጵያ ሌላ ሲሪያ ያደርጋት ሌላ ሰሜን የመለ ያደረጋ ይችላል። ስለዚህ መጠንቀቅ ያለብን ጊዜ ነው በአሁኑ ጊዜ ነው። መጠንቀቅ ያለብን በአሁኑ ጊዜ ነው ከመቼውም ጊዜ ይበለጠ። ጥሩ እዛው ነጥብ ላይ አንድ ያየሁት ነገር አሁን በቅርቡ በኢትዮጵያ እየተካሄደ ያለውና በኦሮሞ ህብረተሰብ ዘንድ እየተደረገ ያለው ተቃውሞ ምንም እንኳን እስካሁን ያለው ተቃውሞ ምንም አይነት ከዚህ ከውጭው ዓለም ጋር ካለው ተጽዕኖ ጋር ተያያዥነት እንደሌለው በጽሑፉ ላይ በአጽኖት የተገለጸ ቢሆንም እሱን የመሰሉ ተቃውሞዎች ግን አሁን ቀደም ሲል ላነሳ ነው ለውጭ ኃይሎች ጥቃት ተጋላጭ ሊያደርጉን ይችላሉ የሚል ነገር አንብብ ያለሁ እና እስቲ ስለ እሱ ይንገሩኝ። በኦሮሞ ህዝብ የሚደረገው ንቅናቄ በኦሮሞ ህዝብ ላይ በደረሰው በደል የተጀመረ እንቅስቃሴ ነው። ትክክለኛ ንቅናቄ ነው። ትክክለኛ ጥያቄ ነው እና ያ ጥያቄያቸው መፈታት አለበት። ያንን ያንን ጥያቄ ካልፈታን በስተቀር ወደፊት መራመድ አንችልም። ደግሞ ገና ለገና የና ይህን ንቅናቄ አስመልክቶ ሌላው ችግሮች ይገባሉ ብሎ ደግሞ ንቅናቄውን ይቁም ማለትም አይቻልም። ስለዚህ የግድ መንግስት መፍታት ያለበት ጥያቄ ነው። የዓለም ህብረተሰብም ተገንዝቦ አሁን በቅርቡ በአሜሪካን ሴኔተሮች አስራ አንድ ሴኔተሮች ፈርመው የላኩት ሬዞሉሽን አለ አውግዘው ይህንን እንትን ያንን አይነት ማውገዝ እና ያን አይነት ተጽዕኖ በኢትዮጵያ መንግስት ላይ ተደርጎ ከዚህ ተግባሩ እንዲቆ ማውጣት ማድረግ አለበት እንጂ ገና ለገና ይሄ ይመጣል ተብሎ ደግሞ የዴሞክራቲክ ጥያቄ ወደኋላ መቆጠት አይችልም። ስለዚህ ይሄ በመንግስት መፈጸም ያለበት ጥያቄዎች አሉ፣ መመለስ ያለበት ጥያቄዎች አሉ። ያን መመለስ አለበት። የመንግስት እና ፖሊሲን መለወጥ አለበት እና ትክክለኛ ጥያቄ ነው። ይህን ትክክለኛ አደጋ ፈጥሯል። ኦፍኮርስ ይሄ በመሆኑ ለብዙ ለብዙ ሀይሎች ለብዙ ጠላቶች ቀዳዳ ሊፈጥር ይችላል። ይሄ ተፈርቶ ደግሞ ንቅናቄዎችው እና ጥያቄያቸው መገታት አይገባም። መልስ ማግኘት አለን። እያደመጣችሁ ያላችሁት የዋዜማን ራዲዮ ነው። ለዛሬ ልዩ እንግዳ አድርገን የምናቀርብላችሁ ሻለቃ ዳዊት ወልደ ጊዮርጊስን ነው። በጸጥታና የደህንነት ጉዳዮች በተለይ ከኢትዮጵያ አንጻር እየቃኘን ያለ ነው። ውይይታችን ይቀጥላል። ኢትዮጵያ በአፍሪካ ውስጥ ካሉ ቀደምት ሀገሮች አንዷ ናት። እንደ ኢትዮጵያ ያሉ ቀደምት ሀገራት ደግሞ ብዙ ጊዜ የራሳቸው የሚለዩበት ጠንካራ ሆነው የሚወጡበት የራሳቸው መለያ አላቸው። በተለይ ጸጥታና ደህንነትን በተመለከተ ሀገሮቹ ጠንካራ የሚያደርጓቸው ውስጣዊ ሁኔታዎች አሉ። ምንም እንኳን ኢትዮጵያ በተለያየ ጊዜ የተለያዩ የጦርነት እና የግጭት ሁኔታዎችን ብታስተናግድም ለረጅም ዓመታት ሀገሪቱ የምትኮራበት የራሷ ታሪክ እና መለያዎች ነበሯት እና እንደው ወደ እነሱ ነጥቦች ስንሄድ አሁን ኢትዮጵያ የሚፈታተኗት የሕልውና አደጋዎቿ ዋና ዋናዎቹ የትኞቹ ናቸው? እርስ እንዴት ያዩታል? ኢትዮጵያ ያለችበትን ሁኔታ። ኢትዮጵያ ያለችበት ሁኔታ እኔ ከማናቸውም ጊዜ ለኢትዮጵያ ታሪክ ውስጥ ላወዳድረው አልችልም። በጣም አስቸጋሪ ወቅት ነው ያለው እና በጣም በጽኑ መመልከት እና አተኩረን መመርመር መመልከት ያለብን ሁኔታ ውስጥ ያለው። ዛሬ ኢትዮጵያ ውስጥ ያለው ችግር፣ አንደኛ በውስጣችን ያለው የዘር ጥያቄ ነው። ምንም እንኳን ህዝቡ ይህን የዘር ጥያቄ ያነሳ አይሆንም? ይህንንም የዘር በዘር መከፋፈልን ያነሳ ቢሆን በመንግስት በኩል የተፈጠረው የዘር ፖሊሲ አንዱ ትልቅ ችግር ነው። ከመቼውም ጊዜ ከፋፍለናል። ኢትዮጵያ ውስጥ በዘር የተዋጋንበት ጊዜ አልፏል፣ ረጅም ጊዜ ሆኖታል። እውነት ጥያቄዎች አሉ፣ ግን እነዚያ በዴሞክራቲክ መንግስት የሚፈቱ ናቸው። ያንን መፍታት ይቻላል። በዲሞክራቲክ ስርአት ውስጥ መፍታት ይቻላል። ይሄ አንዱ ትልቁ ችግራችን ነው። ሁለተኛው ችግራችን ሃይማኖት ነው። መንግስት ሃይማኖትን እየተፈታተነ ነው። መንግስት ሃይማኖትን መጠየቅ አይቻልም። እምነት ውስጥ ገብቶ ደግሞ እምነት የግል ነው። እምነት ውስጥ ገብቶ ይሄ እናድርጉ፣ ያናድርጉ ብሎ ጠልቃ መግባት አይቻልም፣ አይገባም፣ ትክክልም አይደለም፣ ዴሞክራቲክም አይደለም። ያንን ደግሞ ዳያሎግ በማድረግ በመነጋገር፣ በመወያየት ከሃይማኖት መሪዎች ጋራ በመፍታት ፋንታ አሁን የሚ ታየው መንግስት በኃይል እሱ የሚፈልገውን ስርዓት እና የማአመራር ለመመስረት የሚደረገው ጥረት ብዙ የእስልምና ተከታይ ወዳጆቻችን፣ ወገኖቻችንን በድሏ ላስቆጥቷል። ያ መፈታት አለበት። ሶስተኛ ከኤርትራ ጋር ያለው ችግር ነው። ከኤርትራ ጋር ያለው ችግር አልተፈ አሁንም ቢሆን በቦርደሩም ሆነ በፓርላመንቱ ጥያቄ ሆነ በሌሎችም የባህሩ ጥያቄ ሆነ በሌሎችም በመንግስታት በሁለቱ መንግስታት መካከል ባለው ችግሮች ምክንያት ተፋጠው ነው ያሉት። ሁለቱም ነገ ተነገወዲያ ጦርነት ይከፍታሉ እየተባለ ከባድ ስጋት ላይ ነው ያለው። ከዛ በሱዳን በኩል በኩል ያለው በቀደም ዕለት ያሰማነዋል። በሱዳን ቦርደር በኩል የሱዳን የኢትዮጵያን ግዛት የኢትዮጵያን መሬት የሆኑትን እንዲሰጥ አድርጓል መንግስት ተብሎ ያለው ጥያቄ እሱን ብዙ ህዝብ አስቆጥቷል። በወልቃይት ጠገዴ በኩል ያለው ከትግራይ ጋር ደግሞ አንዱን ምንድን ነው አላማቸው? እነዚህ ገዢዎች ምንድን ነው አላማቸው? በታሪክ አንጻር የአማራው ክልል ውስጥ የነበረውን አንስተው ለትግራይ ውስጥ መመደባቸው፣ ትግራይ ውስጥ ማጠቃለላቸው ምንድን ነው አላማቸው? ይሄ ደግሞ ህዝቡን አስቆጥቶታል። ይህን የመሳሰሉ በግብጽና ግብጽ ጋር ያለው የናይል ጥያቄ አልተፈተም፣ ከባድ ነው። ግብጾች ደግሞ አሁን በኢትዮጵያ ውስጥ ገብተ በማናውቀው መንገድ ብዙ ነገር እየሰሩ ናቸው። እንደሚታወቀው ብዙ ነገር እየሰሩ ናቸው። ግብጽ ሁልጊዜ የምትፈልገው ደካማ ኢትዮጵያ ነው። Devin but up. ያንን ሕዝብ ያንን ለማዳከምና ያ የተዳከመ መንግስትና ግብጽ እንደምትፈልገው የምታደረገው አንድ መንግስት ነው የምትፈልገው። ሁልጊዜ ሁልጊዜ በምናቀውም በማናቀውም መንገድ በኢትዮጵያ ችግር ውስጥ የፖለቲካ ንቅናቄ ውስጥ ገብታ አንዳንድ ነገሮችን ለማድረግ እየሞከረች ነው እያደረገች ነው። የማናየውም ነገር አለ። ከዛ ያው ቀይ ባህር ባሻገር በየመን ያለው ሁኔታ ቀላል አለ። በየመን ያለው ሁኔታ በቀላሉ ወደ ኢትዮጵያ ሊገባ ይችላል። የመኑ ትልቅ ትርምስ ነው ያለው፣ ትልቅ ጦርነት ነው ያለው እና በቀላሉ የሚፈታ ችግር አይደለም። ያ ደግሞ በቀላሉ ወደ ኢትዮጵያ ሊመጣ ይችላል። ሌላው ደግሞ ትልቁ ችግራችን ደግሞ የኢትዮጵያ ሕዝብ እየወጣ ነው። እንደ በታሪካችን በማይታወቅ ቁጥር ብዙ ሺህ የሚቆጠር እየተነዳ እየወጣ ነው፣ ከሀገሩ እየተሰደደ ነው። በሜዲቴሪያን ያንን የምታዩት ባህር ላይ የምታዩት የሚሞቱ በአብዛኛው አብዛኛው ኢትዮጵያና ኤርትራውያን ናቸው። እና ብዙ ህዝብ እያለቀ ነው። ብዙ በዛ እየተሰደደ ነው። ይህንስ እንዴት ነው የምናቆመው? ይህንን ማዕበል ከኢትዮጵያ የመነዳት ማዕበል እንዴት ነው የምናቆመው? ይህን ትልቁ ችግራችን ነው። በኢኮኖሚ ብናየው ደግሞ አስራ አምስት ሚሊዮን ህዝብ በአሁኑ ጊዜ ተርቧል። አስራ አምስት ሚሊዮን ህዝብ ቀላል አይደለም። አስራ አምስት ሚሊዮን ህዝብ ምግብ በቀን አንድ ጊዜ መብላት አልቻለም። ሞት ነው ተብሎ መንግስትም አለምም የሚያውቀው ሁኔታ ነው። ራሱን መቀለብ ያልቻለ መንግስት ድሃ ነው ማለት ነው። ሌላ ትርጉም የለውም። ስለዚህ ይሄም ደግሞ የአቅም ማጣት፣ የራስን ህዝብ መቀለብ እና ማብላት አለመቻል ራሱ ከባድ ፈተና ነው። ይሄ ሁሉ ተዳምሮ ኢትዮጵያን ከባድ ስጋት ላይ ጥሏታል ለማለት ነው። ጥሩ በጣም ጥሩ ነጥቦች ናቸው። ከሞላ ጎደል በኢትዮጵያ ያሉ ዋና ዋና የስጋት እና አደጋዎችን የሚያመለክቱ ናቸው። ወደ አንድ ሌላ ነጥብ ልምጣ። እንግዲህ ቀደም ሲል እንዳልኩት ኢትዮጵያ በጣም ቀደምት ሀገር ናት እና ይሄ የብሔራዊ መለያ ወይም ኢትዮጵያዊ ብሔራዊ ስሜት እየደበዘዘ በብሔር ስሜት እየተተካ ከቅርብ ጊዜ ወዲህ ምን አይነት ኢትዮጵያዊነት ነው በኢትዮጵያ ውስጥ ያለው የሚል ክርክር ይደረጋል በብዙ ሰዎች ዘንድ። እና እርሶ በአጋጣሚ ባለፉት ረጅም ዓመታት ያሉትን የተወሰኑትን ለማጥናትም ለመመልከትም በቅተዋልና ኢትዮጵያ አሁን በስልጣን ላይ ያለው መንግስት ስትራቴጂክ ጥቅማችንን የሚያስከብር ጥርት ያለ የውጭ ጉዳይ ፖሊሲ እና ስትራቴጂ አለው ወይ? እንደው ምን የታዘቡት ነገር አለ በዛ ረገድ? በሁሉ ዓለም እንደምናየው ዲክታተርሽፕ ትልቁ የፎረም ፖሊሲ ሆነ የውስጥ ፖሊሲ ራስን ማዳን ነው። ራስን መጠበቅ ነው። በራስን ስልጣን ላይ ለማቆየት ምን አይነት ፖሊሲ ልቀይስ ነው። ይሄ ነው ዋናው ማዕከላዊ የሆነ ፖሊሲያቸው የዲክታተርስ ይኸው ነው። የፎረም ፖሊሲያቸው የውጭ ፖሊሲያቸው ከዚሁ ጋር የተያያዘ ነው። የሀገር ውስጥ ፖሊሲያቸው ከዚ ጋር የተያያዘ ነው። አሁን በኢትዮጵያ ውስጥ የምንመለከተው ምንድን ነው? አንድ መንግስት ኤትኖሴንትሪክ፣ ሆነ በዘር ላይ የተመሰረተ የተቋቋመ መንግስት ስልጣን ላይ እንዴት እንቆይ ነው። ደግሞ እየተባባሰ በሄደ ቁጥር ችግሮቹና ግፊቱ በተባባሰ ቁጥር እንዴት አድርገን ነው ከዚህ ፈተና ውስጥ የምንወጣው ከእንዴት አድርገን ነው። ስልጣን ብንሰጥ እኮ ይጨርሱናል የሚል ፍርሃት እየፈጠረ እዛው ላይ የበለጠ ስልጣን ላይ ለመቆየት የበለጠ ደግሞ ስልጣን ላይ ለመቆየት ብዙ ወንጀል እየፈጸሙ ይቆያሉ ይኖራሉ። ይሄ ዋናው ፖሊሲያቸው ነው፣ ዋናው ችግራቸውም ጭምር ነው። ነገር ግን በማይኖሪቲ የተመሰረተ በዴሞክራቲክ መንገድ ያልተመሰረተ መንግስት ሁሉ ወዳቂ፣ የጊዜ ጉዳይ ነው፣ ይወድቃል። አሁን ማተኮር ያለብን መንግስት መዶቁ አይቀርም። ይህ መንግስት መለወጡ አይቀርም። ዋናው ነገር ይሄ መንግስት ሲለወጥ ግን በሚለወጥበት ጊዜ ግን የኢትዮጵያ ሕዝብ እርስ በርሱ አይዋጋም፣ እርስ በርሱ አይጣላም፣ እርስ በርሱ አይተራመስም። ስለዚህ ያን ሕዝቡን ከዚህ ፍርሃት መላቀቅ ነው። መለወጥ ይቻላል። ይህ መንግስት የመንግስት ችግር ላይ የጣለን ህዝቡ የፈጠረው ችግር አይደለም። የትግራይ ህዝብ የፈጠረው ችግር አይደለም። የኦሮሞ ህዝብ የፈጠረው ችግር አይደለም። የአማራ ህዝብ የፈጠረው ችግር አይደለም። ይህ ችግር የተፈጠረው በጥቂቶች የአንድ ብሔረሰብ ወኪል ነን ብለው በጥቂቶች ስልጣን የያዙ ሰዎች ስለሆነ እነሱ ናቸው ተጠያቂዎች። የትግራይ ህዝብ አይደለም። የአማራው ህዝብ አይደለም። የኦሮሞ ህዝብ አይደለም። ስለዚህ እንደዚህ ሆኖ ይህን እየተነጋገርን እየተወያየን ምንም ለውጥ ቢመጣ ህዝብን አደጋ ላይ አይጥልም። ህዝቡ እርስ ስ በሱ አይተራመስም፣ አይዋጋም፣ አይጣላም በሚል ነገር ራሳችንን ማዘጋጀት አለብን፣ ለዛ ሁኔታ እውነት ነው። ይህንን ካላደረግን በስተቀር እንደዚህ ያለ እርቅና እንደዚህ ያለ ሰላማዊ ኑሮ ከአሁኑ ካልጀመርን ሁሉ ሰው ለውጥ ቢመጣ እያለ ይሰጋል። ለውጥ ቢመጣ እኮ ይሄ ይደርስብኛል፣ ይሄ ይደርስብኛል ብሎ ስለሚፈራ ከዛ ፍርሃት ማላቀቅ አለብን። ይህንን ለማድረግ የፖለቲካ ቡድኖች አሉ የተለያዩ በኢትዮጵያ ጉዳይ ላይ ሀሳብ የሚያጋሩ ምሁራንም በየቦታው አሉ። ብዙዎቹ በፖለቲካ ውስጥ የማይሳተፉም ጭምር ናቸው። እነሱስ ምን ማድረግ አለባቸው? እነሱስ አሁን መስራት ያለባቸው ስራ ምንድን ነው? ምክንያቱም እንዲህ ያለው አምባገነን መንግስት አንድ ቀን መውደቁ አይቀርም ብለዋልና ያንን ሽግግር የተሳካ ለማድረግ ምን መደረግ አለበት? በተለያየ በብሔር የተደራጀው በአንድ ወገን አለ፣ ሌላውም በሌላው ወገን አለ እና ይህንን እንደው ወደ ተሳካ ሽግግር ለመውሰድ ምንድን ነው መደረግ ያለበት? እኔ የሚመስለኝ ሁለት ነገር መደረግ ያለበት እሱም፣ ቀላል መናገሩ ቀላል ነው፣ ግን በተግባር ሲተረጉም ይከብዳል። አንዱ መተባበር ነው። ሁሉም ጥያቄው አንድ ከሆነ፣ ሁሉም ለኢትዮጵያ በኢትዮጵያ አንድነት ላይ በኢትዮጵያ አንድነት ክልል ውስጥ የተመሰረተ ፖሊሲና አቋም ይዘው መታገል ነው። ይህ እንግዲህ እስካሁን ድረስ ችግሩ ከመንግስት ጋር ከሚጣሉት የበለጠ እርስ በርሳቸው የሚጣሉት ይበልጣሉ። እና የእርስ በርስ ጠቡና የእርስ በርስ ልዩነቱን ወደ ጎን አድርጎ በተቻለ መጠን እንዴት አድርገን ነው እንዴት አድርገን ነው የምንተባበረው እና እንዴት አድርገን ነው አንድ አቋም ይዘን መታገል የምንችለው የሚለውን ነገር እሱ ነው ዋናው ድርጅቶች መነጋገር ያለባቸው። በውስጣችን ያለው ልዩነት እናስወግድና አንድ አቋም ይዘን አንድ ማዕከል ይዘን አንድ አሳሰብ ይዘን አንድ ፖሊሲ ይዘን ወደፊት እንድንራመድ እና ዴሞክራቲክ ትግል እንድናካሄድ ነው። አንዱ ይሄ ነው። ሁለተኛው በሰላም መሆን አለበት። ጦርነት አያዋጣም፣ በእኔ ግምት ጦርነት አያዋጣም። በተቻለ መጠን በዴሞክራቲክ መንገድ ለመፍታትና በሰላማዊ መንገድ ፈቶ ወደሚቀጥለው ምዕራፍ ለመሸጋገር አለብን እንጂ በሀይል ተዋግተን ኢትዮጵያን ነፃ ውተን ኢትዮጵያ ውስጥ ዴሞክራቲክ መንግስት እናቋቁማለን የሚለው ትክክል አይደለም። ይህም ክፍል ፍጹም የማናስበው አደጋ ውስጥ ሊጥረን ይችላል። እሱ ነው እርስ በርስ ትርምስ ሊፈጥር የሚችለው እሱ ነው እርስ በርስ ጦርነት ሊያመጣ የሚችለው። ስለዚህ ከዛ ያንን አማራጭ ወደ ጎን መተው ነው። እዛ አማራጭ ውስጥ የሚከተው ምንድን ነው? መንግስት ተጽዕኖ ሲያደርግ፣ መንግስት በኃይል ውሳኔዎቹን እና ፖሊሲዎችን ለማስፈጸም ሲሞክር ሰው እራሱን ለመከላከል ብሎ የሚያደርገው መከላከል ውጊያ፣ ትልቅ የማናስበው ትርምሱ ሊጥለን ይችላል። ስለዚህ ከዛ ለመቆጠብ እና በሰላማዊ መንገድ ለመፍታት ከባድ ጥረት መደረግ አለበት ነው። እርስዎ እንግዲህ ኢትዮጵያን በቀዳማዊ ኃይለ ስላሴ ዘመነ መንግስት፣ በደርግ ዘመነ መንግስት፣ እንደዚሁም አሁን ኢህአዴግ ስልጣን በያዘበት ዘመነ መንግስት ያውቋታል። በተለይ በደርግ ጊዜ በስልጣንም ላይ ተሳታፊ ስለነበሩ የበለጠ የማወቅ እድል አለዎት እና ኢትዮጵያ ወዴት እየሄደች ነው? በእርስዎ ግምገማ ከድሮ እስከ ዘንድሮ ድረስ እንዴት ናት? የሚለውን እኒህና ወደ ሌላ የመጨረሻ ጥያቄ አልፋለሁ። የሚመስለኝ ፈተና ላይ ነው ያለችው። ግን ከዚህ ፈተና ስንወጣ ከመቼውም የበለጠ ጠንካራ ሀገር ነው የምንሆነ ብዬ ነው የማስበው። ምክንያቱም ይሄ የአሁኑ ጊዜ ከዚህ ሁኔታ ስንወጣ ብዙ ነገር ፈተን ነው የምንወጣው። በመካከላችን ያለው የዘር ጥያቄ እንፈታለን። ቅድም ያነሳችሁን አንዳንድ ጥያቄዎች እንፈታለን። እሱን ፈተን ወደ ዴሞክራቲክ እውነተኛ ዴሞክራቲክ ሆነ ስርዓት በዘር ያልተከፋፈለች ኢትዮጵያ ውስጥ ስንሸጋገር የዛ ጊዜ ጠንካራ እንሆናለን። የሚመስለኝ የኢትዮጵያ የመጨረሻ ፈተና ነው። ከዚህ ከወጣን በጣም ጠንካራ ሀገር ጠንካራ ህዙ እንደምንሆን ነው የሚሰማኝ። ስለ አፍሪካን ኢንስቲትዩት ፎር ስትራቴጂክ ኤንድ ሴኩሪቲ ስተዲስ እንደው አንድ ነገር እንበል። ይሄ ድርጅት ለምን ተቋቋመ፣ ምንስ እየሰራ ነው የሚለውን ጥያቄ ላንሳ እስቲ። ምን አይነት አስተዋጽኦ ለማበረከት አስባችሁ ያቋቋማችሁት ነው? እርሶና ሌሎች አፍሪካውያን ምሁራንም እንዳሉበት አውቃለሁና እንደ ውስጥ አንድ ሁለት ነገር ይንገሩኝ። እሺ ዋናው የዚህ ድርጅት ዋናው አላማው ምንድን ነው? በአሁኑ ጊዜ አፍሪካ ውስጥ እድገትንም የሚገታው ብዙ ችግሮችንም ያስከተለው እንደምንፈልገው የአፍሪካን አህጉር ወደ ትክክለኛው አቅጣጫ የእድገት ደረጃ ለመምራት ያልቻልንበት ምክንያት ምንድን ነው? የሴኩሪቲ ችግር ነው ነው ምንለው። አብዛኛው አፍሪካ ከደቡባዊ አፍሪካ ሀገሮች በስተቀረ አብዛኛው አፍሪካ ከባድ የሴኩሪቲ ችግር አለበት። ይህንን የሴኩሪቲ ችግር ካልፈጣን በስተቀረ ወደ እድገት መሸጋገር አንችልም። ስለዚህ የአፍሪካ ህዝቦች፣ የአፍሪካ መንግስታቶች፣ የአፍሪካ ሬጂናል ድርጅቶች ተባብረው አንድ ኮመን የሆነ ስትራቴጂ አቋቁሞ ሽብርተኛነትና የትራንስናሽን ድንበር ዘለል ወንጀሎችን ለማቆም እና በአፍሪካ ውስጥ መጠነኛ ህዝቡን ለማስተዳደርና በዴሞክራቲክ ስርዓት ወደ እድገት ደረጃ ትክክለኛ እድገት ደረጃ እንዲሸጋገር ለማድረግ ያ የጸጥታ ሁኔታ እንዲኖር የሚፈለገው የጸጥታ ሁኔታ እንዲኖር ምን መደረግ አለበት የሚለውን ጥናት ነው የምናካሄደው። ሻለቃ ዳዊት ወልደ ጊዮርጊስ እንግዲህ ጊዜ ወስደው በተለይ ከአንድ ቦታ ወደ አንድ ቦታ በመንገድ ላይ እየሄዱም ባለበትና እና እየተንቀሳቀሱ ባለበት ጊዜ ነው ይህንን ቃለ መጠይቅ ያደረግ ነው። ከእርስ ጋር በጣም ረጅም ጊዜ ተወስዶ ሊነሱ የሚገቡ ብዙ ጥያቄዎች እንዳሉ አውቃለሁ። ድጋሜ እድሉን አግኝተን በሰፊው የምናወያይበት እድል እንደሚኖርም ተስፋ አደርጋለሁ። ለዛሬ ጊዜ ሰጥተው ይህንን ሀሳብ ስላጋሩን እጅግ በጣም አድርጌ ያመሰግናለሁ። አመሰግናለሁ። አድርገው በጣም አስበበት ጊዜ ወስደ እዚህ ደረጃ ላይ መድረሳችን ጥሩ ነገር ነው። በጣም አመሰግናለሁ። እንግዲህ ከሻለቃ ዳዊት ጋር ያደረግነው ቆይታ ይህንን ይመስላል። የነበረን አጭር ጊዜ ነው። ሻለቃ ዳዊትን አንስተን ልንጠይቃቸው የምንፈልጋቸውና የሚገቡን ሌሎች ብዙ ጥያቄዎችና ርዕሰ ጉዳዮች እንዳሉ እናውቃለን። በዚህም ላይ በቅርቡ ሰፊ ዝግጅት አድርገን ከእሳቸው ጋር ቆይታ ለማድረግ እንሞክራለን። ሻለቃ ዳዊት ለሰጡን ማብራሪያ ከልብ አመሰግናለሁ። እስካሁን አብሬያቸው የነበርኩት የፕሮግራሙ አዘጋጅ አርጋው አሽኔ ነኝ። በሚኖራችሁን ማናቸውንም ማስተያየት በ ኢሜል አድራሻችን ዋዜማ ራዲዮ አት ጂሜል ዶት ኮም፣ ዋዜማ ራዲዮ አት ጂሜል ዶት ኮም ላይ ልትልኩልን ትችላላችሁ። ይህንንና ሌሎች ፕሮግራሞቻችንንም በአጠቃላይ ዋዜማ ራዲዮ ዶት ኮም፣ ዋዜማ ራዲዮ ዶት ኮም ድረገጻችን ላይ በድምፅም ታገኙታላችሁ። በሶሻል ሚዲያ ወይም በማህበራዊ ድረገጾች በፌስቡክ እና በትዊተር ደግሞ ዋዜማ ራዲዮ ብላችሁ ብትፈልጉትም እንደዚሁ ፕሮግራሞቻችንን ከስር ከስሩ መከታተል ይቻላል። ከዋዜማ ጋር የነበራችሁ ቆይታ የሚያስቆጭ እንዳልነበር ተስፋ አድርጋለሁ። ጠናስተ።